ወይዘሮ ሰላማዊት ዳዊት የኢትዮጵያ ዳያስፖራ ኤጀንሲ ዋና ዳይሬክተር፣ ሰሞኑን ዩናይትድ ስቴትስ ትግራይ ውስጥ ያለውን ሁኔታው አስመልክቶ ኢትዮጵያና ኤርትራ ባለስልጣናት የጸጥታ ኃላፊዎችና እንዲሁም የሕወሓት አባላት ላይ የቪዛ ማዕቀቦችን ጥላለች። የኢትዮጵያ መንግስትም ተቃውሞውን አሰምቷል። በጸጥታም ሆነ በሰብአዊ እርዳታ የሚቻለኝን አድርጌያለሁ ሲል ተከራክሯል። በአሜሪካ በኩል ይህ በቂ አይደለም የሚሉ ክሶች አሉ። የዚህ አይነቱ እርምጃ በሁለቱ ሀገራት ግንኙነ ድርጅቶች ላይ ምን የሚያሳድራቸው አሉታዊ ተጽዕኖዎች አሉ። ሁላችንም እንደምናውቀው ኢትዮጵያም ሆነ አሜሪካ በጣም ረዥም የሆነ በተለይ ግንኙነቱን ታሪክ በምናይበት ጊዜ ረዥም ያለን በተለያዩ ጉዳዮች ላይ በጋራ የምንሰራ ከእኔ ሴክተር አኳያ በጣም በርካታ ዜጎቻችን የሚኖሩባት አገር ናት። በጣም ብዙ ቫሊዎችንም ሼር የምናደርጋቸው ሀገር ናት። እንግዲህ በተከሰተው ጉዳይ ብዙ ኢትዮጵያውያንን እና ትውልድ ኢትዮጵያውያንንም እንደዚሁ ያሳዘነ ነው። የእኛንም ሀገር ሕዝብ እንደዚሁ ያሳዘነ ነው። ችግሮቹን ከዚህ በሚደረጉ ቀባ ውስጥ የበለጠ ሌላ ችግር በሚፈጥር መንገድ ሳይሆን እንደው በተሻለ በሌሎች አማራጮች ችግሮችን መፍታት የሚቻልበትን መንገድ ቢታይ ወይም ደግሞ ሊታይ የሚችል ቢሆን የተሻለ ነበር የሚል አስተያየት እየሰጡ ነው የሚገኙ ስቴቶቻችን እና ዞሮ ዞሮ ይሄ ያው ግልጽ ነው። ኢትዮጵያ የሚጎዳ ከኢትዮጵያ ጋር ያለውንም ግንኙነት የሚጎዳ እንደዚሁም ደግሞ በአጠቃላይ አፍሪካንም የሚጎዳ ከአፍሪካ ጋር ያላትን ግንኙነትም የሚጎዳ አፍሪካውያን በራሳቸው ችግር የራሳቸውን ሶሉሽን በራሳቸው ተቋማትና ሀገራት መፍታት እንዲችሉ እያደረጉ ያሉትን ጥረት ዝቅ የሚያደርግ ወይም ደግሞ የማያከብር አይነት ሆኖ ነው ያገኘ ነው። አሁን እንዳነሱት ኢትዮጵያንም ሊጎዳ ይችላል ብለዋል። ምን አይነት ጉዳቶች ወይም አሉታዊ ተጽዕኖች ያሳድራል ማለት ይቻላል? ከየትኛውም ሀገር ጋር የሚደረግ ግንኙነት ፖዘቲቭ እንዲሆን ነው የሚፈለገው። የትኛውም ሀገር ጋራ የሚኖረን ትብብር፣ በተለይም ኢትዮጵያ ገና አዳጊ ሀገር፣ ገና ብዙ ችግር ያለባት፣ ከችግሯ ለመውጣት የምትሰራ ሀገር ስለሆነች እንኳን ከትልቅ ሀገር አይደለም። አሜሪካ ትልቅና ኃያል በጣም ትልቅ አቅም ያላት ብዙ ከሷ ለመጠቀም የምንችላት ሀገር ናት። ሌሎች አቅማቸው በዛ ደረጃ እንኳን የማይገለጹ ሀገራት ጋር እንኳን የምናደርጋቸው ግንኙነቶች ኔጌቲቭ መሆን የለባቸው። ማንኛውም ኔጌቲቭ አስፔክት ያለው ግንኙነት ወይም ደግሞ ኔጌቲቭሊ አፌክት የሚያደርጉ አይነት ህግ ጋቶች፣ ማዕቀቦች እና ሌሎችም ያሉብን ሀገራት ጋር እንደዚያ አይነት ግንኙነቶች ጉዳት ማድረሳቸው የማይቀር ነው። ጉዳቱ በምን ይገለጻል፣ ምን ያህል ነው የሚለው በዝርዝር ተጠንቶ ሊደረስበት የሚችል ሊሆን ይችላል። ዞሮ ዞሮ ግን ከየትኛውም ሀገር ጋር የምናደርገው ግንኙነት ፖዘቲቭ እና ትብብር ላይ የተመሰረተ እንዲሆን ነው የሚፈለገው። ያ ነው ጥቅም አለው ተብሎ የሚታመነው። እዚህ አሁኑ እርምጃ በተለይም ወደ አሜሪካ ሽርካ ወደ ሆኑት አውሮፓም ብረት አካባቢም ሆነ የአፍሪካ ወዳጆችንም ኢትዮጵያ ወዳጆችም ጨምሮ ተቃራኒ ወገን በኩል ሊያሰልፍ ይችላል የሚል ስጋት አለ። ያስ እንዳይሆን ምን ጥረቶች እየተደረጉ ነው ወይም ምን ማድረግ ታስቧል። ሀገራት ከራሳቸው መነሻ የራሳቸውን ዲሲሽን የሚወስዱበት የራሳቸው ሲስተም አላቸው። ነገር ግን ኢትዮጵያ እያደረገች ያለችውን ነገር የማስረዳቱ ስራ ምን በጎ ስራ እያደረገች ነው? በአካባቢው ምን እየተፈጸመ ነው? ሁማኒቴሪያን እርዳታዎችን በተመለከተ ምን እየተደረገ ነው? የሚሉትን መረጃዎች እንግዲህ ዲያስፖራውም የማስረዳት ኃላፊነት አለበት። አምባሳደሮች እና ዲፕሎማቶችም እንደዚሁ ለእነዚህ ለተለያዩ መንግስታት ማለት ነው ይህንን የማድረግ ኃላፊነት ይኖርባቸዋል ብለን እናምናለን። ዞሮ ዞሮ ግን የሚይዙት ሽን እቻቱ በዛ ሀገር ያለ መንግስት ከሚያገኘው መረጃ መነሻ እንደዚሁም ደግሞ ከራሳቸው ኢንተረስት መነሻ የሚቆሙበት ስታንድ ሊኖራቸው ይችላል ብለን እናምናለን። ዞሮ ዞሮ ግን መታወቅ ያለበት አፍሪካ ከተጽዕኖ ወጥታ ራሷን እያቋቋመች እድገትም እያስመዘገበች ይደርሳለች ከዚህ ቀደም ከነበረው በተሻለ እዚህ ደርሳለች። ስለዚህ ከዚህ በኋላም የአፍሪካ ህብረት እንደዚሁም ደግሞ የአፍሪካ ሀገራት የሚገጥማቸውን ችግር በራሳቸው መንገድ፣ በራሳቸው ስትራቴጂ፣ በራሳቸው ሁኔታ መፍታት አለባቸው። የራሳቸውን ሶሉሽን ማምጣት አለባቸው የሚለው ገዢ ሀሳብ ነው የሚሆነው ለማንም በላይ እንዳነሱት በተለይም አገረ አሜሪካ ውስጥ በርካታ ኢትዮጵያውያን እንደሚኖሩ ጠቅሰዋል። እንደዚሁም ደግሞ የዲያስፖራ ማህበረሰብ አባላትም የራሳቸውን አስተዋጽኦ እንዲያበረክቱ ብለዋል። እንደሚያውቁት በተለይም በዩናይትድ ስቴትስም ሆነ በሌሎች ሀገራት ውስጥ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የተለያዩ አመላከቶች አሉ። በደጋፊም በተቃዋሚነትም ዘርፍ ያሉ ናቸው። ለሁለቱም ወገኖች በተቃዋሚም ሆነ በድጋፍ ዘርፍ ላሉ ወገኖች የሶ መልእክት ምን ይሆናል? ዲያስፖራው ማህበረሰብ አባላት ኢትዮጵያ አሁን በጣም ክሪቲካል ታይም ላይ ናት ያለችው። የሕዳሴ ግድብ ሁለተኛ ሙሌት በሚቀጥለው ወር ይካሄዳል ተብሎ የተጠበቀ ነው። በዚህ ጊዜ ሁላችንም እንደምናውቀው በጣም የብሔራዊ ጥቅላችንን ከግምት ያላስገባ እንደዚሁም ደግሞ በተለያየ መንገድ የኢትዮጵያን ጥቅም የኢትዮጵያን በአባይ ላይ ያላትን ራይት እንዳሳላምጭ ይህም እንዳይሆን በተለያየ መንገድ በተለያየ ሁኔታ ጫናዎች ሲደረጉ ቆይተዋል። አሁንም እየመጡ ያሉ ጫናዎች በአንድም ሆነ በሌላ መንገድ ይህንን ለማስቆም ካለ ፍላጎትም ጭምር ስለሆነ ኢትዮጵያውያኑ እና ትውልደ ኢትዮጵያውያኑ ሌሎች ልዩነቶቻቸውን ወደ ጎን በመተው ምክንያቱም የትኞቹንም ልዩነቶች ልናጫውትበት የምንችልበት ሜዳ አገሩ ሲኖር መኖረን ነው መጀመሪያ። ሜዳው ሲኖር ነው ስለ ጨዋታው ማሰብ የሚችለው። እና ስለዚህ መጀመሪያ ሀገራችንን ኢትዮጵያን ከዚህ በተለይም በጣም ታሪካዊ ከሆነ ሁለተኛ አድዋ ተብሎ የሚታሰብ ስራ ነው ይሄ ሁሉም ሰው እየተባበረበት ሁሉም ሰው ኬሱ የገባበት ሁሉም ሰው ላቡን ያንጠበጠበት ፕሮጀክት ነው። ዲያስፖራው ብቻ ባለፉት አስርት አመታት ያዋጣውን በምናይበት ጊዜ ከሀምሳ ሚሊዮን ዶላር በላይ ነው። አሁንም አዋጣቱን ቀጥሏል። ስለዚህ የቱንም ያህል የማያስማሙን የፖለቲካ ሀሳቦች ሊኖሩ ሊሆኑ ይችላሉ። የምናምንባቸው ጉዳዮች ሊሆኑ ይችላሉ። ተሳሰባችን ሊሆን ይችላል። የምንለያይበት ነገር ሊኖር ይችላል ሰዎች እንደመሆናችን ነገር ግን በዛ ምክንያት መተባበራችንን ማቆም የለብንም። አሁን በተለይ አንድነታችን ተጠብቆ አንዱንን ቆመን የህዳሴን ግድብ ሁለተኛ ሙሌት የምንደግፍበት ከአገራችን ጎን የምንቆምበት ይሄንን ሊያስቆም ከላይም ከታችን እንደ ማዋከብ አይነት የሚሆኑ የትኞቹንም ተጽዕኖዎች ተቋቁመን ማለፍ ይኖርብናል እና ዲያስፖራው አንደኛ እነዚህ ሌላ አካላት ወይም ደግሞ ከተለያዩ ሀገራት ከዌስተርኑም ይሁን ከሌሎችም አካባቢዎች የሚደረጉ ጫናዎችን የመቃወም ስራዎችን መስራት ይኖርበታል። ትክክል አለመሆኑንም ለዓለም ማስረዳት ይኖርበታል። ከዛ ባሻገር ደግሞ አገሩን መደገፍ ሊሆንበታል። በሚታሴሲተኑ ለመደገፍ ሊሆን ይችላል። በህጋዊ መንገድ በመላክ ሊሆን ይችላል። በዚህ አስቸጋሪ ወቅት ደግሞ ያም በጣም ኢምፖርታንት ስለሚሆን ይህንንም በማድረግ ሊሆን ይችላል። ለሀገሩ በብ የሚቆምበት ጊዜ ላይ ነው። የትኛውም ኢትዮጵያዊ የትኛውም ሀገር ላይ ያለ፣ በአለም ተበትኖ ያለ፣ የትኛውም ቦታ ላይ ያለ፣ ውስጥም ውጭም ያለ በአንድነት ቆሞ ለሀገሩ ኖ ይሄ መሆን የለበት ጫና ኢትዮጵያ አታስተናግድም የሚል ወይም ደግሞ ቢመጣባትም ተቋቁመን እናልፋለን የሚል አቋም ላይ የሚገባበት ጊዜ ላይ ነን ያለ ነው። በጣም ብዙ አገራዊ ኃላፊነቶችን ልንወጣ ወይም ደግሞ ስላለቀ ትላልቅ ጉዳዮች ሊከሰቱ የተቃረበበት ጊዜ ነው። አስተኛው ሀገራዊ ምርጫ አሁን በዚህ ቀጥለው ወር ጠናዘን ተጠናቀዋል። እዚህ መሀልም እንደዚሁ ሰላማዊ እንዲሆን እና ዲሞክራሲያዊ እንዲሆን የሁሉም አካል የሁሉም አካል ርብርብ በጣም አስፈላጊ ነው የሚሆነው ሰላማችንን ጠብቀን ምርጫው በሰላም ተጠናቆ ግድቡ በሰላም ሁለተኛ ዙር መሞላት ይኖርበታል። እነዚህ ሁለት ወራት በጣም ለኢትዮጵያ አስፈላጊ እና ኢትዮጵያውያን ሁሉ የትም ያሉ ኢትዮጵያውያን ሁሉ ወደ ኢትዮጵያውያን ሁሉ በጋራ የሚቆሙበት በጣም ደግሞ እንደ አይናቸው ብሌን ነገሮችን የሚከታተሉበት ጊዜ ላይ ነው ያለ ነው የሚለውን ማስተላለፍ ነው የምፈልገው። ወይዘሮ ሰላማዊ ዳዊት የኢትዮጵያ ዳያስፖራ ኤጀንሲ ዋና ዳይሬክተር፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። መልካም ጊዜ